SBS Radio። ከSBS ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኮም sbs.com.au/amharic ይጎብኙ። አቶ መኮንን ደያሞ የህገ ኢትዮጵያ አርቃቂ፣ ወይዘሮ የሀረወርቅ ጋሻው የህገ ኢትዮጵያ ዓለም አቀፍ ኮንቬንሽንና ዲፕሎማሲያዊ ግንኙነት ሊቀመንበር። በቅድሚያ አቶ መኮንን እርሶ በሙያዎ ከህዝብ ጤንነት ኢንዱስትሪ ውስጥ የሚመደቡ ኖት፣ በዛ ነው የሙያ ስልጠናው። ይህንን የ2 ሁለት ገጽና ዘጠና አንቀጾችን የያዘ ህገ ኢትዮጵያን አርቀቀዋል። በእርሶ ተነሳሽነት ይህንን ለማርቀቅ የተነሳሱበት ምክንያት ምንድን ነው? ህገ ኢትዮጵያ ለኢትዮጵያ ለምን አስፈለገ? በቅድሚያ ሳሳውን እግዚአብሔር ይባርክህ። እኔም ጠርተህ ለዚህ ለኢንተርቪው ስላቀረብከኝ ቲቀርኬ አመሰግንሃለሁ። ያስፈለገበት ዋናው ምክንያት እኔ የምኖረው በአሜሪካ ውስጥ ነው። አሜሪካ ከገባሁ ጊዜ ጀምሮ እኛን እንግዲህ መንግስት አይደለም የሚመራን የሚመራን የአሜሪካ ህግ ነው። እኛ መንግስትን እንቀጥራለን። አወዳድረን ሰውን በችሎታው በእውቀቱ ዋን ማን ዋን ቦት እያደረግን አወዳድረን ስንቀጥር በጣም እጅግ ምኞት ነበረኝ፣ እና ምን ማድረግ አለብኝ የሚል በውስጤ ስለቀረ ይሄ ሀሳብ በውስጤ ሲመጣ ሪሰርች አደረኩ። ማን ይግ ይስፋል እኛ በተለምዶ መንግስት ሕግ ጽፎ መንግስት አድርጎ በፓርላማ ራሱ እንደገና መንግስት ሆኖ እንደገና ህዝቡን ይገዛል በራሱ፣ እና ያ ደግሞ በዚህ በውጭ ዓለም ላይ አስራ ሰባት ያ ክፍለ ዘመን የቀረ ነገር ነው። የኢትዮጵያ ሕዝብ ነጻ ሕዝብ ነው። ነጻ ሕዝብ ሆኖ እንደገና የመንግስት ባሪያ ነው። እና የመንግስት ባሪያ የሆነበት ምክንያት ሕጉን መንግስት ወስዶ ሕግ መጽሐፍ ያለበት ማርቀቅም ያለበት ሕዝብ ሲሆን የህግን ባለቤት መንግስት ሆኖ የስልጣንን ባለቤት መንግስት ሆኖ ህዝብን ባሪያ አድርጎ ህዝብ የበላይ መሆን ሲገባው ህዝብ የበታች መንግስት የበላይ ሆኖ ሲገዛ ስላሳዘነኝ ይሄን ነገር ኢትዮጵያን ህዝብ ኤዱኬት ማድረግ ያስፈልገኛል የሚል ነው ያነሳሳኝ። ምክንያቱም ሎ ኦፍ ደ ፒፖ ነው ፕሪንሲፕሉ። ህዝብ ለህዝብ ብቻ ነው ህግ የሚጽፈው እንጂ መንግስትን በረቂቅ ላይ አይመለከትም። ዲሞክራሲ ህግ በሰለጠነው ዓለም ህዝብ ሲባል ዴሞክራሲ ባለበት አገር የህዝብ ተወካዮች ምክር ቤት ማለት የህዝብ ውክልና ነው። ሶስት መቶ ሃምሳ አሜሪካን ህዝብ ቢኖር ወክሎ ስላስቀመጠ እነኛ፣ ያ ምክር ቤት የህዝብ ምክር ቤት ነው። እነኛም የህዝብ ተወካይ ናቸው። ነገሩ እንዲረቅ አድርገው ከዛ ለህዝብ ሰደው ህዝብ ተወያይቶበት ተመልሶ የመጣውን ተጠርቃቂ ኮሚሽን በኩል ወደ ህግነት ይቀይራል አምባገነኖች ባሉበት አካባቢ ላይ በመንግስት ሲባል ዋነኛ ሰዎች እጅ ስለሚረቅ ነው እንጂ እንደ አውስትሬሊያ ወይም ዩኤስ ወይም እንግሊዝ በመሰሉት ሀገሮች ምክር ቤቱ የህዝብ ምክር ቤት ነው የህዝብ ተወካዮች ናቸው እና በዛ መልክ ነው የሚሰራው ወይዘሮ የሀረቅ ጋሻው ውስጥ በዚህ የህገ ኢትዮጵያ ረቂቅ ውስጥ እንደምን ተሳተፉ ፋይዳውስ ምንድን ነው ይላሉ በመጀመሪያ እግዚአብሔርን አመሰግናለሁ ለዚህ አንተንም ኤስቢኤስን በጣም አመሰግናለሁ ሁልጊዜ እድል እየሰጣችሁን እየሰጣችሁን ስለ ኢትዮጵያና ስላላት ችግር ስለ መፍትሄው ለመናገር እድል ስለምትሰጡኝ በጣም አመሰግናለሁ። እዚህ ወደዚህ ከኢትዮጵያ ውስጥ የገባሁት ራሴው ጠይቄ ነው። ምክንያቱም ካሳሁን እንደምታስታውሰው ኢትዮጵያ ውስጥ ለሶስት አመት የነበረውን የህዝብ አመት የማንኛውም መንግስት የአሜሪካን መንግስት ጭምር ምንም ጆሮን አልሰጠውም ነበረ። ስለዚህ አገሪቱ ልትፈራርስ ልትታወጅ ስትል በሁለት ሺህ አስራ ሰባት ያው ኢንክሉዚቭ ኦል ፓርቲ ኮንፈረንስ ወይንም ሁሉንም የኢትዮጵያ ፖለቲካ ፓርቲ ስልጣን ላይ ያለውን የኢህአደግ ኮንስቲቱሽንን ለመለወጥ ወደ አሜሪካን ጉዳዩን ወስጄ በአስቸኳይ አንደኛ ሀገር እንዳይገነጠል እንዳትከፋፈል፣ ሁለተኛ ትልቁ ችግር ያለ ህዝብ ፍላጎት ባጠቃላይ እነዚህ ሰዎች ያመጡት እና ህዝብ ላይ የጫኑት ኮንስቲቱሽን ነው ወይም ኢትዮጵያ ሕገ መንግስት ብለው የኢትዮጵያ ህዝብ አይደለም። እና እንግዲህ ከዛን ጊዜ ጀምሮ እኔ ትንሽ ያው ለየት የሚያደርገኝ እኔ በአሜሪካን ኮንስቲቱሽን ላይ የተመሰረተ የሲቪል ራይት ሙቭመንቱ ታጋይ ስለሆንኩኝ በተለያየ ጊዜ ይህንን አስመልክቶ አቅርበዋዋለን እና ካለይ፣ ልማድ መጀመሪያ ሁሉም ኢትዮጵያዊ የፖለቲካ ፓርቲ ውስጥ ያሉ ወንድሞች በአጠቃላይ ድርጅት ይዞ የሚንቀሳቀሱት ሁሉም ወያኔ ውረድ የሚለውን ነው። ስለዚህ ብሔርንና ፖለቲካ ፓርቲውን ነው የሚሉት። ይህኔ ደግሞ የኢትዮጵያ ብሔራዊ ስቤት መንግስት ይዞ የተነሳው ከመጀመሪያው ጀምሮ ማለት ነው፣ የኢትዮጵያ ሴቶች ለሰላምና ዴሞክራሲ፣ ከዛ የኢትዮጵያ አንድነት ብሔራዊ ድምፅ እና ምክር ቤት ህዝባዊ ህገ መንግስት የኢትዮጵያ ህዝብ ህገ መንግስት መነደፍ አለበት፣ በህብረት እንንደፍ የሚል ነው እና አሁን መጨረሻ ላይ ይሄንን ኢንክሉዚቭ የሆነ ሁላችንም አንድ ላይ ሆነን አንድ ሰው እንኳን ቢኖር ድርጅት ይዞ ለምን አይሆንም? አንድ ድምፅ ራሱ ቦታ ስላለው በጋራ ተሰብስበን አሜሪካን ሰብስባል ናይንቲን ናይንቲ ዋን እንዳደረገችው ጋፋሪ ሆና መሀል ላይ አለበለዚያ ስለማይመጣ ማለት ነው እንጂ በእኔ በነጮች በውጪ ሰው እሱን እቃወማለሁኝ በእኛ መሀል፣ በአፍሪካዊ መሀል፣ በኢትዮጵያዊ መሀል እንዳይገባ እያልኩኝ እንግዲህ ስታገለ ይኖርኩት ነው። ሆኖም እንግዲህ በዚህ መልክ አዲስ ህዝባዊ ሕገ መንግስት እንድንነድፍ ወይም ኮንስቲቱሽን የራሳችን ልንነድፍ በማለት በዚህ በስ ቤስም ቀርቧል ከሆንም በኩል የተደረገው እሱም ሰውየው የጻፈው ነው እና አሁን ይህንኑ ቀጥዬበት እንዳለሁኝ ኢትዮጵያ አንድነት ሬዲዮ የሚለው ከስዊድን የሚተላለፈው እሱ ላይ አቶ መኮንንን አቅርበው ስሰማው ሁድ ሁድ ነው የሚተላለፈው። እና በጣም ደስ አለኝ ስሰማ። አሁን እንግዲህ እንደስ ምለውን ራሱ ተጽፎ አለ ማለት ነው። ሌሎችም የጻፉ አሉ ከዚህ ቀደም። ይሄኛውን ግን በጣም ዩኒክ ሆኖ ስለገባኝ እንዲልክልኝ አድርጌ አነበብኩት። ከዛ የለም አንተው በፌስቡክ ላይ ሆነ ምንም ሰው ሊያውቅ አይችልም። ህዝቡንም ልታስተምር አትችልም። ብቻውን እንደዚህ አይሰራም። ስለዚህ እኔ ፕላን ነድፌ በኮንቬንሽን ደረጃ በየቦታው ቻፕተሩን እያቋቋምን ሀገር ቤት ጭምር እዛ ነው እንደው መሄድ ያለብን እና እስከ ጠቅላይ ሚኒስትሩ ድረስ የምናቀርበው መሆን አለበት። በዚህ መልክ ከኔ ጋር የምትስማማ ከሆነ ሌሎችም ይጨምራሉ። ኮሚቲ ለራሱ አቋቁማለሁ እና አብሬ ጎንነኝ ይሄ ነው ብያልኩት። በጣም ተስማማ። ከዛ ጀመርን ማለት ነው። አቶ መኮንን በምዕራፍ አንድ ቁጥር ሁለት ውስጥ የህዝብ ምክር ቤት በተመለከተ ውስጥ በቁጥር አራትና አምስት ላይ የህዝብ ምክር ቤት ተወካዮች ሁለት ሴኔተሮች ከየክፍለ ሀገር ይመረጣሉ አንድ የህዝብ ተወካይ ከየአውራጃው ይመረጣል ይላል። ይሄ የህዝብ ውክልና የሚደረገው ምዕራብ ዋለ ምሳሌ አውስትራሊያ ውስጥ አንዱ በህዝብ ቁጥር ብዛት ነው ውክልና የሚሰጠው። ክፍለ ሀገር አንዱ ቁጥሩ ከፍ ያለ፣ አንዱ ቁጥሩ ትንሽ ሊሆን ይችላል። ሁሉም እኩል ሁለት ሁለት ከተመደበላቸው የህዝቡ ድምጽ ምን ያህል ይወክላል? ትንሹም ትልቁም እኩል ከሆነ ሁለተኛ የዚህ አይነቱን ነገር የሚወስነው ከመንግስት ነጻ የሆነ ገለልተኛ የሆነ የምርጫ ቦርድ ወይም ምርጫ ኮሚሽን ነው እና ያ ኮሚሽን ነው ሁልጊዜ ምን ያህል ሴኔተር ምን ያህል የህዝብ ተወካዮች ምክር ቤት አባላት ወይም ደግሞ የሕግ መወሰኛ ምክር ቤት አባላት መሆን እንዳለባቸው የሚወስነው ያ ከመንግስት ውጭ ነው ሙሉ ስልጣን የሚሰጠው ለዛ ነው የዚህ አይነቱ አሰራር በዲሞክራሲያዊ ሀገሮች ከተለመዱት ጋር አይጋጭም ወይ ተወስኖ ሁለት ብቻ ነው ከየክፍለ ሀገሩ የሚያስፈልገው አንድ ከየአውራጃ የሚለው ዲሞክራሲያዊ አሰራርን አይጻረርም ወይ በጣም ጥሩ ጥያቄ ነው የጠየቀኝ። ግን የጠየቀኝ ሶስት ደረጃ የዘለለ ቦታ ደርሰኝ ነው የጠየቀኝ። ምክንያቱም ያ ኢምፕሊሜንቴሽን ውስጥ ነው ያለው እና ፕሮጀክት ስንጀምር መጀመሪያ ህጌ ኢትዮጵያ ርቂቁ ሲወጣ ይሄ ራሱን የቻለ ፕሮግራም ነው ፕሮጀክት ነው። ፕሮግራሙን ይዘን ነው የተነሳ ነው። ፕሮግራም ሲባል ፕላን አለው፣ ጎል አለው፣ ኢምፕሊሜንቴሽን አለው። አሁን አንተ የሚጠይቀኝ ኢምፕሊሜንቴሽኑ ኢምፕሊሜንቴሽኑ ጋር ነው የጠየቀኝ ያለው እና እኛም የጀምረው የፕሮግራም ስንጀምር ፕላናችን ህግ ኢትዮጵያ በየአርቲክሉ አርቲክሉ ባለሙያ አሳትፈን ባለሙያ ኤዲት አድርጎ ኮምፕሊት ማድረግ ነው ፕላናችን። ጎሉ ደግሞ ኤሌክሽን ጊዜ ትዌንቲ ትዌንቲ ኤሌክሽን ከመምጣት በፊት ኤሌክሽን ቦይኮት እንዲደረግ ነው። ምክንያቱም መንግስትን አሁን አንደኛ ፎርማሊ ህግ የላትም ኢትዮጵያ። ይሄ ካንስቲቱሽን ቼንጅ ነው። कान्सिट्यूशन चेंजिस लोन है ही इज बी मेथ चाहते वाले बट ही इज वो इलेक्शनन बॉयकोट आर गोले अदीसु हिग वोट इंडिया डंगिस लेमास कोम नो ये नया प्रोजेक्ट ये नया प्रोग्राम थेलेदी आनदेन्या इलेक्शन बॉयकोट आलले गोला चिनिसूनो बॉयकोट इलेक्शन लेमिनदिनो यूरोपियन इलेक्शन बॉयकोट आरकल बिलो वाले कम्युनिटी इंटरनेशनल मीडिया बात करले तो पहले भी बनी थी कि बट गीजे ये नया अदीस कान्सिट्यूशन ड्राफ्ट आलिनिना ለአዲሱ ኮንስቲቲዩሽን ቮት ማድረግ አለብን መጀመሪያ። ከዛ በኋላ መንግስት ለመቅጠር ነው የምንሄደው። አሁን መንግስት የምንቀጥርበት ቮት የተደረገ ህግ የለንም በእጃችን። ስለዚህ አንደኛ ጎሉ ኮምፕሊት መሆን አለበት፣ ኤሌክሽኑ ቦይኮት መሆን አለበት። ከጎሉ ካለፈ በኋላ አሁን ያለው ዶክተር አብይ አንደኛ ለናሽናል ሬፈረንደም ፎር ኒው ኮንስቲቲዩሽን ለኢትዮጵያ ህዝብ በርቅ እንዲከብት በግድ የኢትዮጵያ ህዝብ ቦይኮት አድርጎ እንዲያደርግ ይህንን ትምህርት ለኢትዮጵያ ህዝብ እንሰጣለን፣ እናስተምራለን። ብዙ ጊዜ ኢትዮጵያ ውስጥ ያለውን አፍርሶ እንደገና ከአዲስ መጀመር ነው። ብዙ ትችት የሚሰነዘረው ከዚህ አኳያ ነው። አሁን ባለው ሕገ መንግስት ላይ መሻሻል የሚገባውን አንቀጾች ለውጦ አሻሽሎ ከወቅቱ ጋር እና ቅድም እንዳነሱት ከህዝብ ለህዝብ በህዝብ የሆነ ለሁሉም እኩል አገልጋይ የሆነ ሕገ መንግስት ተሻሽሎ ማካሄዱ ይሻላል ወይስ እንዳለ ሙሉ በሙሉ ፍቆ ይሄንን ማምጣት ነገ ደግሞ ሌላ አዲስ መንግስት ሲመጣ ይሄኛውን ተጥሎ እንደዛ እንደዚያ እያሉ መሄዱ ነው የሚበጀው ለሀገር ወይስ ባሉት ላይ የማይጠቅሙትን አውጥቶ ጠቃሚ የሚባሉትን ይዞ እየገነቡ መሄዱ ነው ትክክል ነው? ይሄ አንደኛ ህግ በዓለም ላይ ሁለት ብቻ ነው፣ ሶስት ህግ የለም። እና ኢትዮጵያ ውስጥ ያለው ህግ ሳይሆን ኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም ኔቨር ኤግዚስት አንድ በዚህ ፕላኔት ላይ ኤግዚስት አርግም በኢትዮጵያ ላይ ብቻ ነው። ስለዚህ ይሄኛው ህግ የተሻሻለው ኤትኒክ ፌዴራሊዝምን ከውስጥ አውጥቷል። ፌዴራሊዝም የክፍለ ሀገር ፌዴራሊዝም ነው ያደረገው። ይሄ ደግሞ ኢንተርናሽናል ሞደል ነው፣ የፌዴራሊዝም ማድል ነው። ስለዚህ ያ ሮንግ የሆነውን ኤትኒክ የሚለውን አስወጥቶ አሁን ያለው ለምሳሌ ኤግዛክቲቭ አለው፣ ሌጅስሌቲቭ አለው እና ጁዲሽሪ አለው። ነገር ግን ኤትኒክ ነው፣ በኤትኒሲቲ የተመሰረተ ነው። ኤትኒሲቲን በአጠቃላይ ከውስጥ አውጥቶ በክፍለ ሀገር ነው ያደረገው። ሙሉ በሙሉ የዲሞክራሲ ፌዴራሊዝም ብሉ ፕሪንት ነው ይሄ። ኢንተርናሽናሊ መመዘኛ የሚያሟላ ነው። የበፊቱ ግን ሱዶ ካንስቲቲዩሽን ነው፣ ምንም ማሻሻል የምችለው አይነት አይደለም። ስለዚህ ሱዶ ካንስቲቲዩሽን ስለሆነ፣ ይሄኛው ግን ኢንተርናሽናል ፌዴራሊዝም ማድል የሚያሟላ ስለሆነ መጀመሪያ መላ የኢትዮጵያ ህዝብ ለረፈረንደም መሳተፍ አለበት ምክንያቱም ፋውንዴሽን የለውም። ኢትዮጵያ ህዝብ ከዚህ ቀደም ህዝቡ ሬፈረንደም ወጥቶ ቮት አላረገም ለህጉ። ሌላ ወይዘሮ የሀወርቅ በዚህ ገደንብ ውስጥ በአንቀጽ ሁለት የኢትዮጵያ ግዛት ወሰን በሚለው ውስጥ እንደዚሁ ኢትዮጵያ ሰሜናዊ ድንበር ያሰብ ወደብ ና የዳህላክ ደሴቶችን ጨምሮ ይከልላል ይላል። በአሁኑ ወቅት እንደሚታወቀው ኤርትራ ሉዓላዊ ሀገር ነች። ያም በተባበሩት መንግስታት እውቅና ያገኘ በአፍሪካ ህብረትም እንደዚሁ ሁንታን ያገኘ ና በራሷ እንችላ የቆመች ሀገር ናት። ቀደም ሲል የነበረው ታሪክ ላ በአዲስ ሉዓላዊ ሀገር ነገር ተተክቷል። ይህ ባለበት ሁኔታ ይህንን በህገ ደንብ ውስጥ ማስቀመጡ ከምን አኳያ ነው የሚታየው? ይህ በእርግጥ ሊሆንስ ይችላል የሚል እምነት አለው በእናንተ ዘንድ? ይህ በጣም በጣም ጥሩ ጥያቄ ነው ካሳሁን። ኤርትራ እንድትገነጠል በተደረገበት ጊዜ ኤርትራን ለማስገንጠል የሶስት ድርጅቶች ቲፒኤልኤፍ፣ ኢፒኤልኤፍ ያው ሆነ ግን መጠቀሚያ ነው ያደረጉት ለመጠቀሚያ ያህል ፈራሚ እንዲሆን የማጆሪቲ ኤትኒክ ግሩፕ እንዳልሆነ እየታወቀ የማጆሪቲ ነው ተብሎ ማጆሪቲው ወስኗል ብሎ ለማለት ያን ተጠቅመው ነው እንግዲህ ሀገሪቱን ያው ሁለት ቦታ የተከፈለው ማለት ነው። በዛን ጊዜ ለኢትዮጵያ ሆነው የተከራከሩ ሰዎች ነበሩ በዩኤን ውስጥ እና አሁንም ያ ቦታ አሰብን በሚመለከት ማለት ነው። አሁንም አሰብን በሚመለከት አንድ በህዝባዊ ኮንስቲቱሽን ወይም በህዝባዊ መንግስት የተመረጠ መንግስት በሚመጣበት ጊዜ ይሄንን አሁን በሚጠይቅበት ጊዜ በሚያቀርብበት ጊዜ ለዩናይትድ ኔሽን ሊያቀርብ ይችላል፣ እንደገና ሊታይ ይችላል። ስለዚህ ምንም ጥርጣሬ የሌለው ነው። ማንም ጠያቂ ስለሌለው አገሪቱ ይከፈል ብሎ ለገሰ ወይንም መለስ ዜናዊ እንዳቀረበው ሁሉ ሲስተማትካል በእርግጥ አሁን ባለው ሁኔታ ይሄ እውን መሆን ይችላል ወይ ይቻላል በምን መልኩ ነው ለማድረግ ያንን ያሰባችሁት እውን ሊሆን ይችላል ብሎ ለማሰብ ባለው ሁኔታ ምናልባት ከኤርትራ ጋር መልሶ በፌዴሬሽን ወይም በኮንፌዴሬሽን ወይም በሂደት ደግሞ ወደ ሁደት በመምጣት ነው ወይስ ስለተባበሩት መንግስታት ዳግም አቤት በማለት ነው በምን መልኩ ነው ይህንን እውን ማድረግ ልሳቤ ያለው ምክንያቱም ህገ ደንብ ላይ ስለተጻፈ ያ እውን ይሆናል ማለት አይደለም። በሁለቱም ወገን ብዙ ህይወት አልፏል። ለእያንዳንዱ መንግስት ህልውናም መቆም አንዱ የዛች የቆሙለት አገር በዛው መሰረት ህልውናም ማስጠበቅ ነው ግዴታቸው ነው እና በምን መልክ ነው ለማድረግ ሀሳቢያችሁ እንደዚህ ነው። መጀመሪያ ነገር ይህንን የህገ ኢትዮጵያ ለሪፍረንደም ቀርቦ ሁሉም የኢትዮጵያ ተቃዋሚዎች ባሉበት አሁን ተገለናል ግማሾቻችን ተገለናል። ማለት ኢንክሉዚቭ አይደለም፣ ሁላችን የያካተተ አይደለም። ባካተተ መልኩ እዚህ ላይ ቀርበን ከጠቅላይ ሚኒስትሩ ጋር ሁሉ እንግዲህ እኛ እንደምናስበው ማለት ነው ቀርቦ እንደገና ሌላ ስብሰባ በደንብ ሁሉንም የያካተተ ተደርጎ እዚህ ላይ የሚቀነስ አለ፣ የሚጨመር አለ፣ የሚሻሻል አለ። የሚጨመርም እንደሚኖር የታወቀ ነው። በአሜሪካን ኮንስቲቱሽን የምናውቀው ነው። ስለዚህ ህዝቡ ይሄ ህጋዊ ከሆነ በኋላ በመጨረሻ ላይ ወሳኙ አንደኛ ህዝቡ ነው። እኛ ለህዝቡ ነው የምናቀርበው፣ ትክክለኛውን ህዝቡ ይወስናል። አንድ እሱ ነው። ሁለተኛ እኔና ፕሬዚደንት ኢሳያስ አፈወርቅ ወይንም አፈወርቂ በአስራ ዘጠኝ መቶ ዘጠና ዘጠኝ በተነጋገርንበት ጊዜ ሙርከኞቹን ለማስለቀቅ አንደኛ በሄድኩበት ጊዜ ማለት ነው። ሌላው ደግሞ የአሰብ ጉዳይ ነው። እና ስለዚህ አሰብ ለኢትዮጵያ መመለስ አለበት የሚለውን አቅርቤ ያለሁ። ለምሳሌ በስምምነት በመነጋገር ብዙ ነገር ማድረግ ይቻላል በሚሉ ነው የገለጸዋል። ይህም ደግሞ ብዙ ጊዜ ተናግሬ ያለሁኝ አቅርቤ ያለሁኝ። የአረር ወርቅ በጣም ጥሩ ተናግራለች። የአሰብን ጉዳይ ደግሞ እኔም እጨምራለሁ እሷ በተናገረችው ላይ አንደኛ ኢትዮጵያ የህግ በላይነት በህዝብ ናሽናል ሬፈረንደም ተደርጎ የተቀመጠ ህግ የለም እስከ ዛሬ ድረስ። የእነሱ ማንፌስቶ ነው ያለው። በማንፌስቶቸው በኩል አንደኛ ህዝቡን ኤክስክሉድ ያደረገ ነው ማንፌስቶ፣ ህዝብ የመረጠ ህግ አይደለም። ሁለተኛ የኢትዮጵያን ህጋዊ ፖርት ለኤርትራ አዋርድ ያደረገ ማንፌስቶ ነው የእነሱ። እና እነሱ ለስም ብቻ ነው ህገ መንግስት የሚሉት እንጂ ህገ መንግስትም አይደለም። ለምንድን ነው ለኤርትራ አዋርድ ካደረጉ በኋላ ኢትዮጵያ በኩል እንደ መንግስት ሆኖ ዲማሽ ገጹን ካጥፎ አሰብ ያገባኛል ያለ መንግስት የለም? ይሄ በዓለም ደረጃ በመረጃ የተቀመጠ ነው። እሱ ሳይሆን በምን መልኩ ነው ወደፊት ከኢትዮጵያ ካለ ማድረግ እሳቢያችሁ የሚለው ነው። አዎ እሱ በሰላማዊ መንገድ ኢንተርናሽናል ሬዞሉሽን ብሪጅ አድርገዋል። ሶስት መቶ ዘጠና ቪ የዩናይትድ ኔሽንስ ሬዞሉሽን ኢፍ ኤሪትሪያ ዋንስ ቱ ዊዝድሮ ፍሮም ኢትዮጵያ ማስት ሲድ ዘ ፖርት ኦፍ አሰብ ቱ ኢትዮጵያ ላይ ያንን ኤርትራ ከኢትዮጵያ ይለያለው ካለች የአሰብን ወደብ የግድ ይላል ማስት ሲድ ቱ ኢትዮጵያ ዲፖርት ኦፍ አሰብ ማስት ሲድ ቱ ኢትዮጵያ ይላል። የዩናይትድ ኔሽን ሬዞሉሽን ሶስት መቶ ዘጠና ያ ያለፈው ነው። አሁን በአዲስ ያው የተባበሩት መንግስታት ተመልሶ ተቀብሏል። ኤርትራ ቲቪ ነው። የኢትዮጵያም ህዝብ ህግ አላስቀመጠም ህጉ እስከዛሬ ድረስ İkgali hikmeti öpe alay ellem. İkgali hikmeti öpe alay etkeleyle dres, ikgali mengist National referendum for a new constitution. Hatta derge boğala, Yunanistan'ın anket sosyolojilerine İkgali mengist, እንደገና ለዩናይትድ ኔሽን አቅርቦ ከኤርትራ ጋር በጠረጴዛው ላይ ቁጭ ብለን በሎሮቻችን በሎሮቻቸው፣ የዩናይትድ ኔሽን ፍርድ ነው የምንጠብቀው። ዩናይትድ ኔሽን ነው የምንፈርድልን። ወይዘሮ ያወረቀ በዚሁ በአቀስ ስምንት ስለ ዜግነት በሚያነሳው ላይ ማንኛውም ግለሰብ ኢትዮጵያዊ ወይም ኢትዮጵያዊት የሆነ ወይም የሆነች የሁለት ሀገር ዜጋ የመሆን ሙሉ መብት አለው ወይም አላት ይላል። ጥምር ዜግነት መፍቀዱ የሚሰጠው ጠቀሜታ ምንድን ነው? በሁለት አገር ዜግነት ነው ወይስ ከዛም በላይ የሆኑ ሁለት የጥምር የሆነ ዜጋ የዛች ሀገር ፕሬዚደንት ቢሆን ያ ከሀገር ለዋላዊነት እና ከሀገር ብሔራዊ ጥቅም አኳያ እንዴት ይታያል? የሁለት መንግስት ወይም ሶስት መንግስት ታማኝ መሆን በጣም አስቸጋሪ ነው። እና አንድ ወንጀል ቢሰራም ከዚህ አልፎ ወደ ሌላው አገር ሸሽቶ የመሄድ ሁኔታዎች ሁሉ ይኖራሉ። ይሄኛውን ሪናውን ሰርጎ ወደዛ ይሄዳለ እነኚህ ነኝህን እንዴት አይታችሁታል? በተለይ በፓርላማ ውስጥ የሚመረጡ ከሆነ ያ እንዴት ነው የሚሆነ? አውስትራሊያ ውስጥ የአንድም ጥምር ዜጋ የሆነ ሌላው ቀርቶ የህዝብ ተወካዮች ምክር ቤት ወይም የህግ መወሰኛ ምክር ቤት አባል እንኳን መሆን አይቻልም። ከብሔራዊ ጥቅም አኳያ ይሄንን እናንተ እንዴት ታዩታላችሁ? በእኔ በኩል እንዲህ ነው። ይህንን አስመልክቶ በደንብ ያየሁት ነው። ከአቶ መኮንንም ጋራ ቀደም ሲል ብዙ ተነጋግረንበት ነበረ። እንግዲህ እኔ የመጣሁት ይሄ ያው ከተጻፈ በኋላ ነው። ቅድም እንዳልኩት በመጀመሪያ በምን ውስጥ ነው ያልነበርኩኝ ሲጻፍ አላውቅም። ይሄንን ማለት ግን አንብቤዋለሁ፣ አይቼዋለሁ። ነገር ግን ቅድም እንዳልኩት ምንድን ነው ህዝብ ፊት ቀርቦ ለህዝቡ ሲከ- በሚቀርብበት ጊዜ ሁሉም የኢትዮጵያ የፖለቲካል ድርጅቶች ተሰባስበን በምንነጋገርበት ጊዜ ጠቅላይ ሚኒስትሩ ያንን እድል እንዲሰጥ ያው የህዝብ ግፊት ይደረጋል፣ ይሰጣል ምናልባትም ብዬ ተማመናለሁ። በተለይ አሁን ዋሽንግተን ዲሲ ያለው አምባሳደር ከሰዎች ጋር የሚግባባና ቁጭ ብሎ ለመነጋገር እንደሚፈልግ አሁን ባደረግኩት በቅርብ ቀን ግንኙነት ልረዳች እያለው እዚህ ላይ ምንድን ነው አንደኛ ወሳኝ ህዝብ ነው በእርግጥ። ነገር ግን እኔ በግሌ በራሴ ሳየው ይሄ የተደረገበት ምክንያት ምንድን ነው፣ የእኛ ልጆች ውጭ ተወልደዋል። ትውልድ የኢትዮጵያ የሚባል አነጋገር አለ። እነሱ የሌላ ሀገር ዜግነትም ቢይዙም ብዙ ደግሞ ኢትዮጵያዊ ራሱ በስደተኛም የመጣው ጭምር ሁሉም የውጭ ዜጋ ሆኗል በህዝብ ደረጃ ሳይሆን በምክር ቤት ውክልና ወይም አንድ ሰው ፕሬዚደንት ቢሆን ወይም የህዝብ ተወካዮች ወይም የህግ መወሰኛ ምክር ቤት አባል ቢሆን ይፈቀድለታል ወይ ጥምር ዜግነቱን ይዞ ያንን ማውረድ አለበት ወይም የለበትም ከብሔራዊ ጥቅም አኳያ እኔ በበኩሌ በግልጽ ለማስቀመጥ ይሄ ሁላችንም በምንሰበሰብበት ጊዜ መለወጥና መሻሻል ያለበት ነው ብዬ አምኜበታለሁ። ኦልሬዲ በዚህ ላይ ምክንያቱም እንደ ኢትዮጵያ አይነት ሀገር በተለይ የውጭ ጠላት ራሱ ዜጋ የሆነ ሊገባ ሊችል ይችላል። ስለዚህ ይሄ ሊታይ የሚገባውና ለሀገር ይሄ የቆመው በአጠቃላይ የፖለቲካው ሰርክል ሊነጋገርበት የሚገባ ነው። አቶ መኮንንስ ጥምር ዜግነት አንደኛ አሜሪካ፣ አውስትሬሊያ ፈረንሳይ፣ ብሪቲሽ ጥምር ዜግነት ይፈቅዳሉ። ግን እዛ ላይ አንቀጽ ስምንት ላይ ምንድን ነው፣ በህግ ይደነግጋል ይላል። ግን አሁን የእኛ ህግ ናሽናል ሬፈረንደም አድርጎ የኢትዮጵያ ህዝብ የስልጣን ባለቤት ሲሆን፣ የኢትዮጵያ ህዝብ የህግ ባለቤት ሲሆን ተመርጦ ወደ ኮንግሬስ ወይም ወደ ህዝብ ምክር ቤት የሚመጡ ሰዎች እንደ ኢትዮጵያ ህዝብ ሀሳብ አቅርቦ መውሰን ይችላሉ። እዚህ ላይ የእርሶ አስተያየት ምንድን ነው? የጥምር ዜግነት አሜሪካ ወይም ካናዳ ወይም ሌሎች ሀገሮች ይህንን ሊያደርጉ ይችላሉ። ሌሎች ሀገሮች ውስጥ የሌላ ሀገር ዜግነት ፓስፖርት ይዘውም አመራር ላይ የሚቀመጡ አሉ። ግን ከብሔራዊ ጥቅም አኳያ ለምሳሌ ለምክር ቤት አባልነት፣ ለሀገሪቷ መሪነት እነኛ ሰዎች ጥምር ዜጋ ቢሆኑ በእርሶ በግል አታየው ይሁንታውን ይችራሉ ወይስ ያ ከብሔራዊ ጥቅም አኳያ ጎጂ ስለሆነ እንደ ህዝብ ጥምር ዜጋ መሆን ይችላሉ፣ የሶስት አራትም አገር። ግን በተወካዮች ምክር ቤትና ህግ መወሰኛ ምክር ቤት ወይም ፕሬዚዳንት፣ ጠቅላይ ሚኒስትር ለመሆን ግን ከዛ መገለል አለባቸው ብሎ ያስባሉ። እኔ ክፍት የተደረገው ለዛ ነው። በድራፍት ላይ መዝጋት አይቻል። ምክንያቱም የእርስዎ የግል አስተያየት ምንድን ነው? የኔ ግል አስተያየቴ በህዝብ ምክር ቤት ቢወሰን ነው። ምክንያቱም እኔ አልወስንም፣ ህዝብ ምክር ቤቱ ይወስን። ምክንያቱም ያለው ክሮኒክ ፕሮብሌም ሊመጣ ይችላል እና በሳይንቲፊክ ደረጃ ተጠንቶ ህዝብ ምክር ቤቱም የወስነው ጉዳይ ነው። ይህንን የህገ ኢትዮጵያን ተጽፏል፣ ለህትመት በቅቷል። እንደዚሁም በተለያየ ቦታ ላይ አሁንም እንደምናደርገው ሁሉ ለውይይት እያቀረባችሁ ነው፣ ለህዝብ ጆሮም እንዲደርስ እና ሀሳባቸውን ወይም ምክር ሀሳባቸውን እንዲለግሱ። መጨረሻው ምንድን ነው? ፋይዳው ከዚህ በኋላ ወስዶ ለኢትዮጵያ መንግስት ተጠሪ ወይም ለጠቅላይ ሚኒስትሩ ወይም ከፍተኛ ፍርድ ቤት ፕሬዚደንቷ ወይም ኤምባሲ ደረጃ ነው? ይህንን ረከብ ምን እንዲሆን ነው የምትፈልጉት? ተጽፏል፣ ረቋል፣ ቁጭ ብሏል። ከዚህ በኋላ የት እንዲደርስ፣ በምን መልኩ ነው ለውጥ ኢትዮጵያ ውስጥ እንዲያመጣ የምትፈልጉት? አንደኛ በኢትዮጵያ ኤምባሲ ባለፈው ጁላይ ሀያ ሰባት ከኢትዮጵያ ተመርቋል። አድ ማለት ኤምባሲው አዘጋጀ ማለት አይደለም። ኢትዮጵያውያኖች ናቸው እና አቶ መኮንን እዛ ተዘጋጅቷል። ባጭሩ ያ ኮንቬንሽን እዛ ተዘጋጅቶ አዳራሹን በማስፈቀድ ማለት ነው። አስፈቅደው ያስፈቀዱ ሰዎች እዛ ዲሲ ነዋሪዎች ያንን አዘጋጅተው እኔም በስልክ ንግግር አድርግ ያለው መሄድ ነበረብኝ፣ አልሄድኩኝም። የራሱ አንድ ጅምር ነው፣ ጥሩ ጅምር ተጀምሯል። ከዚህ እንግዲህ በኋላ ምንድን ነው፣ በአጭሩ አንተ ላልከው ከጠቅላይ ሚኒስትሩ ጋራ መገናኘት ያስፈልጋል። ከዛ በታች ካለ ከማንም ጋራ የሚሰጥ ሳይሆን ለጠቅላይ ሚኒስትሩ ቀጠሮ አድርገን ከእሱ ጋር ተገናኝተን ሌሎቹም ባሉበት አስረድተን ወደ ሪፍረንደም እንዲሄድ ለማድረግ ነው። ይሄ ነው። ከዛ በኋላ እድል ተሰጥቶን ለኢትዮጵያም ሕዝብ እዛ እንናገራለን፣ እናቀርባለን ማለት ነው። እንግዲህ ከዛ ነው የሚጀምረው። ኬንያ በተመሳሳይ የነበራትን ያውም ኮንስቲቱሽን በኦዴንጋ አማካኝነት የተደረገውን አይነት ነው ኢትዮጵያ ውስጥ እንዲደረግ የምንፈልገው ሕዝቡ በሙሉ ቁጭ ብሎ ቤቱ ምርጫ አልወጣማ ለመጨረሻ ላይ የራሱን ኮንስቲቱሽን ይፈልጋል። ኬንያ አድርጋለች፣ ኢትዮጵያ ማድረግ ትችላለች። ይሄን በተግባራዊ አየሁት ነው። ተሳታፊ ፓን አፍሪካን ስለሆንኩኝ አመሰግናለሁ ሰ መኮንንስ፣ ይህንን በምን መልኩ ለማድረስ ነው ጥረታችሁ? አሁን በወይዘሮ አረር እንደተገለጸው ካአሁኑ የጀመራችሁት ሂደት አለ። ይህንን ለጠቅላይ ሚኒስትሩ ለማቅረብ ጅምራችሁ ምን ይመስላል? በኢትዮጵያ ኤምባሲ በኩል ወይም በቀጥታ ከውጭ ጉዳይ ሚኒስቴር በኩል ወይም በቀጥታ ከጠቅላይ ሚኒስትሩ ቢሮ ጋር እየተናገራችሁ ያላችሁበት ጉዳይ አለ? አንደኛ ለጠቅላይ ሚኒስትር አብይ በእጁ ሰጠናል ከዚህ በፊት። ሁለተኛ ደረጃ ለዩናይትድ ኔሽን ዩማን ራይት ካውንስል ለንደን ላይም አቅርበን ለኢትዮጵያ ፕራይም ሚኒስትር አሁን ስጡ ብሎ በእነሱ በሰባ አዘዙት መሰረት ለዶክተር አብይ መጽሐፉን ሰጠናል። እኛ አሁን አንደኛ ዶክተር አብይንም አስፈቅደን አሁን ቺ አለም ካንቨንሽን እያደረግነው አገር ቤትን ገብቶ ህዝቡ ለትምህርት በየሚዲያ እንዲፈቀድልን እሱን ኦፊሻል እንጠይቃለን። እርዳታ ደግሞ አለም አቀፍ መንግስታትን የተለያዩትን፣ አፍሪካን ዩን ዩናይትድ ኔሽንን፣ ኢዩን፣ አሜሪካ መንግስትን ይሄ የአዲሱ ህግ መንፈስ የኢትዮጵያ ህዝብ እንዲያውቅ እንድናስተምር በሰፊው የኢትዮጵያ መንግስት እንዲፈቅድ እናደርጋለን። ዋናው ግን የኬንያ ህዝብ ቦይኮት ምርጫ እንዳደረገ ለማድረግ ነው። ናሽናል ሬፈረንደም ኤትኒክ ፌዴራሊዝም በሀገራችን ዘንድሮ ማብቂያ ነው። በኤትኒክ ፌዴራሊዝም ምርጫም ኢትዮጵያ ህዝብ እንዳይሄድ እናደርጋለን። ጋናም ያደረገው ናሽናል ሬፈረንደም ነው። ኬንያም ያደረገው ናሽናል ሬፈረንደም ነው። በቀላሉ ዶክተር አብይ ይህንን እድል መጠቀም አለበት። ወይዘሮ የሀወርቅ ጋሻው አለም አቀፍ የህገ ኢትዮጵያ ኮንቬንሽን እና ዲፕሎማሲያዊ ግንኙነት ሊቀመንበር፣ አቶ መኮንን ደያመው የህገ ኢትዮጵያ አርቃቂ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ስልን ካሳውን እጅግ አድርጌ አመሰግናለሁ። ታንክ ዩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ን ፌስቡክ ኦ ፎሎ ስ ን ትዊተር